The voice of America, T.O.A. <fart noise> e <-O> <fart noise> እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና 25 ሜትር ባንዶች እንዲሁም በኢንተርኔት ደብልዩ ደብልዩ ደብልዩ ዳት ቪኦኤ ኒውስ ዳት ካም የሚተላለፈውን የአንድ ሰዓት ዝግጅታችንን ይዘን ቀርበናል። ዛሬ ቅዳሜ ጳጉሜ 1 2006 ዓ ም ነው በኢትዮጵያ የምግብ ዋስትናና የአካባቢ እንዲሁም ማኅበረሰብ ደህንነትን ለማሻሻል ለህዝብ ተወካዮች ምክር ቤት ይቀርባል ስለተባለ የህግ ረቂቅ ዝግጅት ይዘናል። ሰፊውን ጊዜ የሚይዘው ግን የሙዚቃ ቃና ዝግጅት ነው። ለዚህ ምሽት ደሳለኝ መኮንን በፕሮዱሰርነት ሊተባበረን እዚህ አጠገቤ ይገኛል። ምን ይዘሃል ደሳለኝ? ቱዝዬ በዛሬው የሙዚቃ ቀና ፕሮግራም ቆየት ያሉ የሀገረሰብ ዜማዎችን ይዤ ቅርብ ያለሁኝ እርግጠኛ ነኝ። እንግዲህ አድማጮቻችን ማይኩን ስትፈቅጅልኝ፣ ከሰላሳ ደቂቃ በኋላ መሆኑ ነው። አዎ ወደ ሰላሳ ደቂቃ ነው። አሁን ግን ዜና እናዳምጣለን። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተነኝ ቴክኒሻኗ ዘይነብ አብዱራህማን በስቱዲዮ አብራኝ ትገኛለች። የአልሻባብ መሪ አህመድ አብዲ ጎዳኔ ከተገደለ በኋላ የሶማሊያ መንግሥት የሀገሪቱን የጸጥታ ጥበቃ በከፍተኛ ተጠንቀቅ ላይ እንዲሆን ወስኗል። ባለፈው ሰኞ ምሽት ላይ ባካሄዱት ድብደባ አብዲ ጎዳን የመገደሉን የዩናይትድ ስቴትስ ባለስልጣናት የተናገሩት ትናንት አርብ እንደነበረ ይታወሳል። የዩናይትድ ስቴትስ መከላከያ ቃል አቀባይ የሆኑት ትሪር አድሚራል ጆን ኪርቢ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ከአንድ ድሮን የተተኮሰ ሚሳኤል ነው የአልሻባቡ መሪና ሌሎችም ደቡብ ሶማሊያው ስብሰባ ላይ የነበሩ መሪዎችን ይመታው። የሶማሊያ ጠቅላይ ሚኒስትር አብዲ ወሊ ሼህ አህመድ ለቪኦኤ በሰጡት ቃል የአሜሪካ ድብደባ የተካሄደው በመንግስታቸው ድጋፍና ይሁንታ መሆኑን አስታውቀዋል። በሌላ በኩል ደግሞ አማጽያኑ የበቀል እርምጃ በመንግስትና በህዝብ ተቋማት ላይ ለመውሰድ እየተዘጋጁ ሊሆኑ እንደሚችሉ የሶማሊያ የደህንነት ሚኒስትር ኻሊፍ አህመድ ኤሬግ ዛሬ ተናግረዋል። የቀሩት የአልሸባብ ርዝራዦች ተስፋ የመቁረጥ ጥቃት በትምህርት ቤቶች፣ በጤናና በመንግስት ተቋማት ላይ ለማድረስ እየተዘጋጁ ነው ብለዋል። የጸጥታ ሚኒስትሩ ዛሬ ለቪኦኤ በሰጡት መግለጫ ጥቃቶቹን ለመመከት የመንግስታቸው ኃይሎች ዝግጁ መሆናቸውንም ሚኒስትሩ አክለው ገልጸዋል። ኤሬግ አክለውም የአልሻባብ ተዋጊዎች መሳሪያዎቻቸውን እንዲያወርዱ አሳስበው በፈቃዳቸው እጃቸውን ለሚሰጡ መንግስት ባቀረበው የምህረት መርሃ ግብር መሰረት ልዩ ጥበቃና እንክብካቤ እንደሚደረግላቸው ተናግረዋል። የአልሻባብን እንቅስቃሴዎች ለማዳከም ዩናይትድ ስቴትስ በጽናትና በትጋት ስትሰራ መቆየቷን ፕሬዚደንቷ ባራክ ኦባማ ትናንት ገልጸው ነበር። የግብፅ የቀድሞ ፕሬዚደንት ሞሐመድ ሞርሲ ለቃታር የብሔራዊ ደህንነት ምስጢሮችን በማቀበል ተከሰሱ። ይህ እርምጃ የግብፅ መንግሥት በሞርሲና በፓርቲያቸው ሙስሊም ወንድማማችነት ላይ የወሰደው ሌላ የማዳከም እርምጃ ነው ተብሏል። ፕሬዚደንቱ ስልጣን ላይ በቆዩባቸው ጊዜያት እርሳቸውና ሌሎችም አስር ተከሳሾች እጅግ ቁልፍና ምስጢራዊ የሆኑ ሰነዶችን ለቃታር መንግሥት አሳልፈው ሰጥተዋል ሲሉ የሀገሪቱ ጠቅላይ አቃቤ ሕግ ገልጸዋል። ከተከሳሾቹ መካከል አንድ የአልጀዚራ ቴሌቪዥን አውታር ከፍተኛ የሥራ አመራር አባል እንደሚገኙበትም ታውቋል። ይህ ክስ ሙስሊም ወንድማማችነት በሀገሪቱ ላይ ፈጽሟል ካላቸው የአመፃና የክህደት አድራጎቶች እጅግ ግዙፉ ነው ሲል የግብፅ መንግስት ዛሬ ባወጣው መግለጫ አመልክቷል። በሞሐመድ ሞርሲና በባለሥልጣኖቻቸው ለቃታር ተላልፈው ተሰጥተዋል ከተባሉት የመንግስት ምስጢር ሰነዶች መካከል የግብፅን ጦርና ሀገሪቱ ያሏትን የጦር መሳሪያዎች ዝርዝሮች የያዙ መሆናቸውም ገልጿል። ሚስተር ሞርሲ በእስር ላይ የሚገኙ ሲሆን በሌሎችም ሶስት ወንጀሎች ክስ የተመስርቶባቸዋል። ችሎቱ የጥፋተኝነት ብይን ካሳለፈባቸው የሞት ፍርድ ሊጠብቃቸው እንደሚችል ይነገራል። በሌላ በኩል ደግሞ ከትናንት በስቲያ ጀምሮ በበዛ የዋና ከተማይቱ ካይሮ አካባቢ የመብራት አገልግሎት ተቋርጦ የሚገኝ ሲሆን ዜጎች በዚህ ሁኔታ ውስጥ መረጋጋትና ትዕግስት እንዲኖራቸው ፕሬዚደንቱ አብዱልፋታህ ኤልሲሲ አሳስበዋል። በምህፃር አይሲስ ወይም አይሲል ወይም የኢራቅና የሶሪያ እስላማዊ መንግስት ነኝ በሚለው ኃይል ጠንካራ ይዞታ ላይ የሶሪያ መንግስት ዛሬ ባደረሰው የአየር ድብደባ 16 ሰላማዊ ሰዎች ተገደሉ። የመንግስቱ ጦር ድብደባውን ያደረሰው በኢስላሚክ ስቴት ወይም አይሲስ በሚተዳደር አንድ ዳቦ መጋገሪያ ቤት ላይ መሆኑ ነው። በሌላ ድብደባ ደግሞ አንድ የአክራሪው ቡድን ማሰልጠኛ ካምፕና በአማጽያኑ ተይዞ የነበረ የመንግስቱ የገንዘብ ሚኒስቴር ንብረት የሆነ ህንፃ መመታቱ ተገልጿል። በዚህኛው ድብደባ የተገደሉ የአይሲስ ተዋጊዎች እንዳሉም ተገልጿል። በዩክሬን መንግስት ኃይሎችና በሩሲያ ዘመሞቹ የምስራቅ ተገንጣዮች መካከል የተደረሰው የተኩስ አቁም ስምምነት እንደተከበረ መሆኑ ተገልጿል። በመጨረሻም ስፖርት። ዛሬ አዲስ አበባ ስታዲየም ላይ በተካሄደው የሰላሳኛው የአፍሪካ ዋንጫ ማጣሪያ ግጥሚያ የኢትዮጵያ ብሔራዊ ቡድን በአልጄሪያ ሁለት ለአንድ ተሸንፏል። ቀጣይ ጨዋታውን ከማላዊ ጋር የሚያደርገው የኢትዮጵያ ብሔራዊ ቡድን ሁለት ለባዶ ሲመራ ከቆየ በኋላ ነው። ጨዋታው ሊጠናቀቅ ጥቂት ሰከንዶች ሲቀሩት ባገኘው ፍጹም ቅጣት ምት ብቸኛዋን ግብ ያገኘው ቅጣት ምቱን መጥቶ መረብ ላይ ያሳረፈው አጥቂው ሳላዲን ሰዒድ ሲሆን ዳኛው ቅጣት ምቱን የሰጡት በሌላው ኢትዮጵያዊ አጥቂ ኡመድ ኡክ ኮንክሪ ላይ የተሰራውን ጥፋት ተከትለው ነው። የአፍሪካ ዋንጫ ማጣሪያዎች በተለያዩ የሀገሪቱ ከተሞች አሁንም እየተካሄዱ ናቸው። የኢትዮጵያ ብሔራዊ ቡድን ደቡብ አፍሪካ ባዘጋጀችው ያለፈው የአፍሪካ ዋንጫ ላይ ከሰላሳ አንድ ዓመታት በኋላ የተሰለፈ ሲሆን በዚህ የዘንድሮውም ሞሮኮ በምታዘጋጀው በመጪው ጥር ውስጥ ሙሉውን ጥር በሚካሄደው ግጥሚያ ይደርሳል የሚል እምነት ያላቸው ብዙዎች መሆናቸውን እስክንድር ፍሬው ማምሻውን ነግሮኛል። በነገራችን ላይ አርባ ምንጭ ዛሬ 50ኛ ዓመቷን እያከበረች ነው። እንኳን አደረሳችሁ አርባ ምንጭዎች። መልካም ቆይታ ከዝግጅታችን ጋር። ለማጠቃለያው እንገናኛለን። ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ መንግስት ከ20 ዓመታት በፊት የጸደቀ አንድ የምግብ ዋስትናና የአካባቢ እንዲሁም ማህበረሰብ ደህንነት ሕግ ለማሻሻል ረቂቅ ሕግ አሰናድቷል። የሕግ ማሻሻያው ለሕዝብ ተወካዮች ምክር ቤት እንደሚቀርብ ይጠበቃል። ባልደረባችን ሄኖክ ሰማእግዜር ከጉዳዩ ጋር ቅርበት ያላቸውን ባለሥልጣናትና ባለሙያዎች አነጋግሮ ተከታዩን ዘገባ አሰናድቷል። በሁለት በ2001 ዓ ም የጸደቀውና አሁን በሥራ ላይ የሚገኘው ደህንነተ ሕይወት ሕግ በተለይ በሳይንሳዊ መንገድ ዘረመል ወይም ጄኔቲካ ላይ የተዳቀሉ ዘሮችንና የግብርና ምርቶችን አስመልክቶ ዝርዝር ሕጋዊ ማዕቀፍ ያስቀምጣል። በዚህ ሕግ የማኅበረሰቡን ጤንነትና የአካባቢ ደህንነትን ለማረጋገጥ የተቀመጡ አንቀጾች በወቅቱ ተቃውሞ ገጥሟቸው ነበር። ሕጉ የግብርና ምርምርን በተለይ ዘረመላቸው የተቀየረ ጄኔቲካሊ ሞዲፋድ ጂኤምኦ ምግቦችን አስመልክቶ ማምረት፣ ማከፋፈል፣ ሳይንሳዊ ጥናትና ምርምር ለማካሄድ የኢትዮጵያ አካባቢ ጥበቃ መስሪያ ቤትን ፈቃድና ቁጥጥርን እንዲሁም የውጭ መንግስታትን ዋስትና የሚጠይቁ መስፈርቶች ብርቱ ክርክር ሲካሄድባቸው ቆይቷል። የቀድሞ የኢትዮጵያ አካባቢ ጥበቃ መስሪያ ቤት ስራ አስኪያጅ አሁን ደግሞ የአካባቢ ጥበቃ ሚኒስትር አማካሪ ዶክተር ተወልደ ብርሃን ገብረ እግዚአብሔር የህግ ማሻሻያው ለምን አስፈለገ ብዬ ጠይቂያቸዋለሁ። ህጉ ምርምርና ጥናት ለማካሄድ አላስቻለንም በሚል ከዩኒቨርስቲ መምህራንና የምርምር ተቋሞች እንዲከለስ ጥያቄ መቅረቡን ነው ዶክተር ተወልደ ብርሃን የገለጹልኝ። አላስቻለንም አሉ። እሱን እንዲገድብ አልነበረም መጀመሪያም የታሰበው ግን አላስቻለንም እና እንደሚያስችለን ለምርምር ጄኔቲክሊ ሞዲፋይድ ኦርጋኒዝምስ ማስገባት እንድንችል አንቀጹ ይለወጥልን አሉ። ምርምርን አንቃወምም። ዶክተር ተወልደ ብርሃን በጉዳዩ ላይ ዝርዝር መረጃ ስለሌላቸው መግለጫ መስጠት እንደማይችሉም ተጨማሪ መግለጫ መስጠት እንደማይችሉም ገልጸውልናል። ሁኔታውን በቅርበት የሚከታተል የቀድሞ የአካባቢ ደህንነት ጥበቃ ጋዜጠኛን ለውይይት ጋብዘናል። አርጋው አሽኔ የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች ነው። አሁን በዩናይትድ ስቴትስ ይኖራል። እንደምን አመሻህ አርጋው? ጉዳይ ነው እንግዲህ። በቅድሚያ ይሄ በ2001 ዓ.ም የጸደቀው አሁን በስራ ላይ የሚገኘው ደህንነተ ህይወት ህግ ሳይንሳዊ በሆነ መንገድ ጄኔቲካሊ ሞዲፋይድ የሆኑ ዘሮችንና የግብርና ምርቶችን አስመልክቶ ምን ይላል? ይህ ህግ እንግዲህ በሚወጣበት ጊዜም ትንሽ አንዳንድ ውዝግቦች ነበሩ። ህጉ የሚለው ምንድን ነው? ከዚህ ቀደም በዓለም አቀፍ ደረጃ የዘረመል ምህንድስና ጉዳይን ጨምሮ አጠቃላይ በባዮቴክኖሎጂ እና በባዮሴፍቲ በምንላቸው ጉዳዮች ዙሪያ ዓለም አቀፍ ስምምነት ነበረ። በፈረንጅ አቆጣጠር በሁለት ሺህ ዓመተ ምህረት ካርተሄና የሚባል ፕሮቶኮል ኢትዮጵያ ያለችበት። ኢትዮጵያ እሱን መሰረት አድርጋ ነው ይህንን በሁለት ሺ አንድ በኢትዮጵያ አቆጣጠር የዚህ ከዘር ጋር የተገናኙ በተለይም በዘረመል ምህንድስና ሌላም ባዮቴክኖሎጂ ጋር ተያይዘው የሚሰሩ የምርምር ስራዎች ከዛም ጋር የተያዙ ምርምሮች እና የነዚ የምርምር ውጤቶች ከአንድ ቦታ ወደ አንድ ቦታ እንዴት ይንቀሳቀሳሉ? መቀመጥ ያለባቸው እንዴት ነው? ኢምፖርት እና ኤክስፖርት፣ ይሄ ወደ አንድ ሀገር መላክ እና መቀበልን፣ መነገድን፣ አያያዝን አጠቃላይ በዝርዝር በተመለከተ ህግ ማውጣት ያስፈልጋል በሚል የተዘጋጀ ህግ ነው። ህጉ በጣም ጠንከራ ያሉ አንቀጾች አሉት። አንድ ሁለት አንቀጾች እነዚህ አንቀጾች እንግዲህ በጊዜውም ጥያቄ እነሳባቸው የነበሩ ናቸው። በዋነኝነት ግን የአካባቢ ጥበቃን የሰዎችና የእንስሳት ጤንነትን ለመጠበቅ ሲባል እነዛን ጉዳቶች ለማስቀረት የወጣ ህግ ነው። እንግዲህ አሁን እንዲሻሻሉ የተጠየቁና በረቂቅ ህጉም የተካተቱ አንቀጾች አሉ። በቅርቡ በፓርላማ ቀርቦ ውይይት ከተካሄደበት በኋላ ይጸድቃል የሚል ዜና ነው የሰማ ነው። እንግዲህ የሚሻሻሉት አንቀጾች የትን የትኞቹ እንደሆኑ ይታወቃል ወይስ ደግሞ አጠቃላይ የህግ ክለሳ ነው የሚካሄደው? እንደው በዚህ ላይ ዝርዝር መረጃ አለ ወይ? አዎ፣ በዚህ ላይ ቀደም ሲልም ተነስተው የነበሩ በተደጋጋሚ በተለይ ከምርምር ተቋማት አካባቢ የሚነሱ ምክንያቱም በህጉ መሰረት በዘረመል ምህንድስና ጉዳይ ዙሪያ ምርምር ለማድረግ ተቸግረናል። ለዚህ ምርምር የሚሆን የገንዘብ ድጋፍን ማግኘት አልቻልንም። በተለይ አዲስ አበባ ዩኒቨርሲቲን ጨምሮ የ ትምህርት ተቋማት ውስጥም የሚደረጉ ምርምሮች እየተዳከሙ ነው። በኢትዮጵያ በጣም አንጋፋ የሆነው በአፍሪካ ደረጃ የግብርና ምርምር ድርጅት አለ። በዛ ውስጥም የተጀመሩ የምርምር ስራዎች መቀጠል አልቻሉም የሚሉ ስሞታዎች ሲቀርቡ ነበረ በህጉ ላይ። ስለዚህም እነዚህን ለማስተካከል በማሰብ የአሁኑ የማሻሻያ ህግ እንዲቀርብ ሆኗል። ይሁንና ግን ይሄ ጉዳይ በኢትዮጵያም ብቻ ሳይሆን ከኢትዮጵያም ውጪ አወዛጋቢ ብዙ ነገሮች አሉት እና መጀመሪያም በኢትዮጵያ የወጣ ወግ ጠበቅ እንዲል የተደረገበት አንዱ ምክንያት ሳናውቀው ከምንሳሳት እስክናውቀው ድረስ ጠብቀን ያን ጊዜ ብንፈቅድ ይሻላል ነው የነበረው የመከራከሪያ ነጥብ። እና አሁን እንግዲህ የተሻለ በጉዳዩ ላይ ግንዛቤ አለን በሚል ይሆናል ከመንግስት ወገን በህጉ ላይ አንዳንድ ማሻሻያዎች ለማድረግ መንደርደር የጀመሩት እንግዲህ፣ ይሄ ህግ በወጣ በጥቂት ጊዜያት ውስጥ የዩናይትድ ስቴትስ መንግስት ከኢትዮጵያ የግብርናና የገጠር ልማት ሚኒስቴር ጋር በመተባበር ጉባኤ አሰናድቶ ነበር። በዛ ጉባኤ ላይ አርጋው፣ አንተም ተገኝተ ነበረ። የተለያዩ ዘገባዎችንም ለመመልከት እችያለሁ። እንዲያው በአጠቃላይ የቀረቡት የግብርና ምርምርን ያዳክማል የምግብ ዋስትናን ለማረጋገጥ ደግሞ እንቅፋት ይሆናል የሚሉ ሀሳቦች ሲስተናገዱ ነበር። እስኪ እንደው ከየትኞቹ ተቋሞች የትኞቹ ሀሳቦች እንደቀረቡና የተሰጠው ምላሽ ምን እንደሚመስል እስኪ ዘርዘር አድርገህ ጉዳዩን አስረዳን። አው በጊዜው በተለይ በኢትዮጵያ የግብርና ምርምር ስራዎች ውስጥ የሚሳተፉ ባለድርሻ አካላት የሚባሉት ለጋሾች፣ የምርምር ተቋማት፣ መሰረታቸውን ከኢትዮጵያም ውጭ ያደረጉ የተለያዩ ተቋማት ተካፋዮች ነበሩ። ከዛ ባሻገር በኢትዮጵያ የግብርና ምርምር ድርጅት ውስጥ ያሉ ባለሙያዎች፣ የአካባቢ ጥበቃ ላይ የሚሰሩ የተለያዩ ተቋማት፣ የመንግስት ያልሆኑ ድርጅቶች ተሳትፎበታል። በወቅቱ በነበረው ክርክር እና የነበረው ክርክር ዋነኛ ነገር ኢትዮጵያ ዋና ችግሯ የምግብ ዋስትና ችግር ነው የምግብ ዋስትናን ችግር ለመቅረፍ ደግሞ የዘረመል ምህንድስና መፍትሄ አይደለም። ከዘረመል ምህንድስና በተሻለ ልናደርጋቸው የሚገቡ ሌሎች ስራዎች መሰራት ያለባቸው አሉ የሚል ነው የመከራከሪያው ነጥብ የነበረው። በሌላ ወገን ደግሞ ያለው አካል የሚያቀርበው እነዚህ የዘረመል ምህንድስና የሚሆን አጠቃላይ ባዮቴክኖሎጂ የምርምር ስራዎች በሌሎች ሀገሮች ውጤት ያስገኙ ስለሆኑ እነዚህ በኢትዮጵያ የሚሞከሩ በኢትዮጵያ ውስጥ ውጤት ያመጣሉ፣ ኢትዮጵያ ውስጥ ያለውን የምግብ ዋስትና ችግርም ይቀርፋሉ የሚል ነው ሁለተኛው የመከራከሪያ ነጥብ የነበረው። እነዚህ የክርክር ነጥቦች ሁለቱም የየራሳቸው ነጥብ እና ጠቃሚ ጎኖች አሏቸው። ግን በኢትዮጵያ ተጨባጭ ሁኔታ የትኛው ለኢትዮጵያ የተሻለ ነው የሚለው ነው ከባዱ የነበረው። ኢትዮጵያ ውስጥ እንደሚታወቀው አብዛኛው ገበሬ ትናንሽ መሬቶች ያሉት በራሱ የዘር እህል አስቀምጦ ለሚቀጥለው ዓመት የሚዘራ እና ለሳይንስና ቴክኖሎጂም ቅርበት የሌለው ነው አብዛኛው በኢትዮጵያ ገበሬ። ስለዚህ የዘረመል ምህንድስና ወደ ኢትዮጵያ ቢገባ እነዚህ ገበሬዎች ያሏቸውን በተለይ እዚያው ገበሬዎች የሚገኙ ጥሩ የሚባሉ የገበሬው የራሱ የሆኑ ምርጥ ዘሮችን ያጠፋል። ምክንያቱም የራሱ ባህሪያት አሉት። ይሄ ዘረመል ምህንድስና ተደርጎ የሚወጣው የዘር አይነት በተፈጥሯዊ መንገድ ያሉትን የዘር አይነቶች የማጥፋት ሳይንሳዊ አቅም አለው። ስለዚህ ከጊዜ በኋላ እነዚህን ዘሮቻችንን እናጣለን። ገበሬዎቻችን በኮርፖሬት ወይም ደግሞ በዓለም አቀፍ ነጋዴዎች እጅ ስር ይወድቃሉ የሚል ነው አንዱ መከራከሪያ። ሌላኛው የምግብ እርዳታ እህልን የሚመለከትም ሰፊ ክርክር እንደነበር አስታውሳለሁ። ኢትዮጵያ የምግብ እርዳታ ትቀበላለችና በሕጉ መሰረት በዘረመል ምህንድስና የተመረቱ የምግብ እህል ወደ ኢትዮጵያ መግባት አይችልም። በሕጉ መሰረት ግን ደግሞ በጊዜው ኢትዮጵያ በነበረባት አንዳንድ ችግሮች ምክንያት ምንድን ነው የተደረገው በ በልዩ ሁኔታ ወደ ኢትዮጵያ ተጭኖ መንገድ ላይ የነበረ የተወሰነ የእህል እና የዘይት ምርት ወደ ኢትዮጵያ እንዲገባ የሚል ማሻሻያ አንቀጽ ተደርጓል። እንደዚሁም ደግሞ ኢመርጀንሲ ወይም የአስቸኳይ ጊዜ ጥያቄዎች ካሉ ይሄ ጉዳይ ሊታይ እንደሚችል የተጠቀሰ ነገር ነበረ። ከዛ በተረፈ ግን እነዚህ ነጥቦች በሰፊው ተነስተው ብዙ ክርክር ተደርጎባቸው ያለ መስማማት ነው መጨረሻ ላይ ያሰብሰባ ነው የተጠናቀቀው። እንግዲህ አሁን የሚከለሰው ህግ ላይ ወይም የሚሻሻሉ አንቀጾች ላይ የዓለም አቀፍ የንግድ ተቋማት በተለይ በዘረመል ምህንድስና ዙሪያ የሚሰሩ መልታይ ናሽናልስ የሚባሉት ማለት ነው ኢትዮጵያ ውስጥ ገብተው እንዲሰሩ በሩን የሚከፍትና የህግ ማሻሻያው ደግሞ ንግድና ኢንቨስትመንትን በዚህ በዘርፉ የሚያበረታታ ይመስላል ያለው አንቀጽ ምን ይላል? በፍጹም የሚያደርግ አይደለም። አለበለዚያ የህግ ማሻሻያ ሳይሆን አዲስ ህግ ማውጣት ካልሆነ በስተቀር እንደውም ባለሙያዎች እንደሚያስቀምጡት ከካርት የሆነው ፕሮቶኮል የበለጠ ጥብቅ ነው። ይሁንና አሁን የሚደረጉት ማሻሻያዎች በተለይ በሀገር ውስጥ ያሉ የተለያዩ የምርምር ተቋማት በጉዳዩ ላይ ምርምር እንዳያደርጉ በተለይም ደግሞ ለምርምር የሚያስፈልጋቸውን ድጋፍ እንዳያገኙ መንገዱን ስለዘጋ በዛ ረገድ ያሉትን አንዳንድ ነገሮች ለመቅረፍ ሊሆን ይችላል። በነገራችን ላይ እዚህ መታወቅ ያለበት አንዱ ነገር ኢትዮጵያ ውስጥ የግብርና ምርምር ስራዎች ከጥንት ጀምሮ ሲደረጉ ነበረ። ይህ የዘረመል ምህንድስና ምርምርና ኢትዮጵያ ውስጥ በሰለምዶ የምንሰማቸው በተደጋጋሚ የምርጥ ዘር ምርምር አንድን ዘር ከአንድ ዘር ጋር በማዳቀል የሚደረግ ምርምርና የዘረመል ምህንድስና መደባቸው የተለያየ ነው። ያ መደበኛው የምርጥ ዘር ማባዛትና ማሻሻል ስራ በዚህ ህግ አልተከለከለም፣ ይደረጋል። እሱ ለገበሬው በየጊዜውም እየወጣ ይሰጣል። ብዙ ብዙ ምርምሮች ይደረጋሉ በሱ ዙሪያ። ይህ የዘረመል ምህንድስና ግን ኢትዮጵያ አንደኛ ለአድርገውም ብትል ብቃቱም ዝግጁነቱም የላትም። ኢትዮጵያ ውስጥ ይህንን ለማድረግ የሚያስችል መዋቅራዊ የሆነ ኢንስቲትዩሽናል ካፓሲቲ አልተገነባም። ስለዚህ ነገሩ ዞሮ ዞሮ የሚሄደው እነዚህ አሁን አንተ ያነሳቸው ዓለም አቀፍ ኩባንያዎች ጋር ነው። እነዚህ ዓለም አቀፍ ኩባንያዎች ደግሞ ነጋዴዎች ናቸው። ለትርፍ ነው በዋነኝነት የሚሰሩ። በሁለት ጎን ነው ክርክር የሚካሄደው። ኢትዮጵያና ኢትዮጵያን የመሰሉ የምግብ ዋስትና ያልተረጋገጠባቸው አካባቢዎች ተጨማሪ ምርት የማምረት ፍላጎት አላቸው። ዜጎቻቸውን የመመገብ ፍላጎትና የፖሊሲ አቅጣጫዎች አሉ። ከዚያ ጋር ተያይዞ በሌሎች ሀገሮችም በሕንድም በላቲን አሜሪካ ሀገሮችም ውዝግብና ክርክርን ያስነሳ አካሄድ ነው። ይህ የዓለም አቀፍ ዘረመል ምህንድስና ተቋማት እነዚህ መልታይናሽናልስ በኪራይ ነው በክፍያ ነው እነዚህን ዘሮች የሚያቀርቡትና እንደ ኢትዮጵያ አሁን ካለችበት አንጻር በሀገር ውስጥ ካለው አቅም በህግም ሆነ በምህንድስናው ያለውን አቅም ስትመለከተው ለሀገር ለህዝብ የሚጠቅም ነው ብለህ ታስባለህ እንዲያው በአንተ እይታ? የሚጠቅም ሊሆን አይችልም። አሁን ባለችበት ኢትዮጵያ ተጨባጭ ሁኔታ የዘረመል ምህንድስና ትልቅ ሳይንስ ነው። ሳይንሱን መቼስ ማጣጣሉ ተገቢ ላይሆን ይችላል። ሳይንሱ በሌሎች ሀገሮች ጥቅም ሰጥቷል፣ ምርታማነትን አሳድጓል። ይሁንና ግን ኢትዮጵያ ቀደም ሲል እንደጠቀስኩት ትንንሽ መሬቶች ያሏቸው ገበሬዎች የዘረመል ምህንድስና ቢቀርብላቸውም ውጤታማ ለመሆን በጣም ይቸገራሉ። ሁለተኛ፣ ጥንቃቄ፣ የሴፍቲ ወይም የጥንቃቄ ጉዳይ አንዱ ከዚህ ከዘረመል ምህንድስና ጋር ተያይዞ የሚነሳ ነገር ነው ምክንያቱም አንዴ እነዚህ ዘሮች በኢትዮጵያ መሬት ከገቡ ከዛ በኋላ ነባሩን ለዘመናት ስንጠቀምበት የኖርነውን የዘር አይነት ያጠፉታል። ተስፈንጣሪነት ባህሪ ያላቸው፣ ስለዚህ እነዛን ዘሮች መልሰን አናገኛቸውም። እነዛ ዘሮች ደግሞ ከተለያየ የአየር ንብረት ጋር ከአፈሩ አይነት ጋር ተላምደው የቆዩ ገበሬው ደግሞ በልምድ ተባይም ሲከሰት፣ የተለያዩ ነገሮች ሲፈጠሩ እንዴት እንደሚጠቀማቸው የሚያውቃቸው የዘር አይነቶች አሉና እነዛን እናጣለን። እነዚህ የኩባንያ ዘሮች ልክ በፓስወርድ እንደተቆለፈ ኮምፒውተር ናቸው። ባለቤቱ ሲፈቅድልህ ነው የምትጠቀምባቸው። በየጊዜው በየአመቱ ዘር ለመዝራት ስትፈልግ ኩባንያው የሚያቀርበውን የምርጥ ዘር ያንን ዘረመል ዘር መግዛት ይጠበቅብሃል። ያንን ወስደው ነው ገበሬዎች የሚዘሩት። ይህንን ለማድረግ የኢትዮጵያ ገበሬ ያንን የሚገዛበት የገንዘብ አቅም አለው ወይ? ሁለተኛ በትንሽ መሬት በማምረት ዘረመል ምህንድስና በመጠቀም ምርታማ ይሆናል ወይ? ይሄ በጣም በሰፊው ክርክር ተደርጎበት የማያዋጣ እንደሆነ የተረጋገጠ ነው። አሁን አሁን ያነሳኸው ነጥብ ላይ አንድ ፕሬዚዳንት ባራክ ኦባማ በአፍሪካ ላይ በተለይ በዓለም ዙሪያ የምግብ ዋስትናን ለማረጋገጥ በዘረጉት መርሃ ግብር በስፋት የብድር አቅርቦት በተለይ አነስተኛና ጥቃቅን የብድር አቅርቦቶችን ለገበሬው በመስጠት የነዚህን ዘሮችና የተሻሻሉ የ የግብርና ምህንድስና ምርቶችን እንደ ምርት ግብአታቸው እንዲጠቀሙ የሚያስችሉ በሮችን ለመክፈት የገንዘብ አቅም ለመገንባትም ምዕራባውያን መንግስታት የጀመሯቸው ውጥኖች አሉ እና ከዚህ ጋር ሲያያዝ እንግዲህ ብድርም ተያይዞ የሚነሳ ነገር ነው። የአቅሙን ጉዳይ ስታነሳው እንግዲህ የብድር የብድር አቅርቦት አንዱ የገበሬውን ችግር ሊፈቱ ከሚችሉ ነገሮች ጋ ተያይዞ ግን የኢትዮጵያን ገበሬ አጠቃላይ ችግሮችና የአጠቃላይ ያለበትን ሁኔታ በደንብ ማጤን ያስፈልጋል። በተለይም በጣም በርከት ያሉ ገበሬዎች የሚገኙባቸው የኦሮሚያና የአማራ ክልልን እንደዚሁም ደግሞ በሰሜን ኢትዮጵያ ትግራይ አካባቢ ያሉ ገበሬዎችን ምሳሌ አድርጎ መውሰድ ይቻላል። በተለይ ወደ ሰሜን አቅጣጫ ያሉት የኢትዮጵያ ገበሬዎች ያሏቸው የመሬት መጠን በጣም ትንሽ ከመሆኑ የተነሳ ራሳቸው ያመረቱትን እህል ለገበያ ለማቅረብ እንኳን የሚተርፍ ምርት ማምረት አይችሉም። ስለዚህ የኢትዮጵያ የግብርና ምርታማነትን ለመቀየር ከስራ መሰረቱ መቀየር ያለባቸው ብዙ ነገሮች አሉ። ከመሬት ፖሊሲ ጋር የተያያዙ ጉዳዮች አሉ። እንደዚሁም የኢትዮጵያ ገበሬ በዋነኝነት በዝናብ ላይ ጥገኛ የሆነ እርሻን ስለሚከተል ነው ብዙ ጊዜ ችግር የሚገጥመው። እና እነዛን እነዛን ችግሮችን የሚፈቱ አማራጮች ከቀረቡለት ምርታማነቱ መጨመር ይችላል። የዘረመል ምህንድስና በዋነኝነት በጣም ውጤታማ ሊሆን ይችልባቸዋል ተብሎ የሚገመቱት ቦታዎች በሰፋፊ እርሻዎች ላይ ወይም ደግሞ በቡድን በተደራጁ አርሶ አደሮች የሚታረሱ አሁንም በመሬት ስፋታቸው ትልልቅ የሆኑ የእርሻ ቦታዎች ላይ የተሻለ ውጤት ያስገኛል። ከዛ ባሻገር እነዚህን የዘረመል ምህንድስና ዘሮችን በየጊዜው ከስር ከስር እየተከታተለ ይህንን ጉዳይ ከገበሬው ጋር እየተማከረ ውጤታማ ሊያደርግ የሚችል የሰለጠነ የሰው ኃይል ያስፈልጋል። ያ የሰለጠነ የሰው ኃይል አሁን ኢትዮጵያ ውስጥ ባለው ሁኔታ የለም። የምርምር ተቋማቱም ገና ጅምሩ ላይ ናቸው። ኢትዮጵያ እንደውም በአፍሪካ ደረጃ እዚህ በዘረመል ምህንድስና ኋላ ከሚባሉ ሀገሮች ናት። በሌላው የግብርና ምርምር አይነት በጣም አፍሪካ ውስጥ ቀዳሚ ከሚባሉት ውስጥ ትጠራለች። በአንጻሩ ደግሞ በዘረመል ምህንድስና ወደ ኋላ ከቀሩት ውስጥ ነው የምትቆጠረው። ስለዚህ ያንን ለማድረግ የሚያስችለን ዝግጁነትም አቅምም የለም። የገንዘብ አቅሙ ብቻው መምጣቱም ውጤት ሊያመጣ አይችልም ብዬ ነው የማስበው። እንግዲህ በስተ መጨረሻ በዚህ በዘረመል ምህንድስናና በአጠቃላይ በስነ ህይወት ዙሪያ ከግብርና ምርት ጋር ተያይዞ ማለት ነው በኮሎምቢያ ካርታሄና የተፈረመ ስምምነት አለ። አስቀድመ ሀንተም ጠቅሰዋል። በዚህ ስምምነት የሚጠቀሱ አሁን ከተነጋገርናቸው ጉዳዮች አንጻር አንቀጾች ምንድን ናቸው? የካርቴጌና ፕሮቶኮል አጠቃላይ ነው። ሀገሮች ከዚህ ላይ እየጨለፉ የራሳቸውን ህጎች እንዲያወጡ ነው። ይሄ የባዮሴፍቲ ወይም የደህንነት ህይወት ጉዳይ ከካርቴጌና ፕሮቶኮል ውስጥ አንዱ ነው። እና የካርቴሄና ፕሮቶኮል በእንግሊዝኛው እንግዲህ አሁንም ባዮዳይቨርሲቲ ጉዳይን ነው በዋነኝነት የሚመለከተው። ባዮዳይቨርሲቲ ሲባል በዕጽዋትም በእንስሳትም እና በሌሎች ፍጥረታት ዙሪያ ያሉትን ጉዳዮች በሙሉ የሚመለከትና ሰፊ ትርጉም ያለው ይሁን እና እነዚህን ነገሮችን ከሀገር ሀገር ማሸጋገር፣ ማስቀመጥ፣ ለገበያ ማቅረብ እና እንዲሁም ማስወገድ፣ በእነዚህ ጉዳዮች ላይ ሀገሮች ምን ምን አይነት ጥንቃቄዎችና መስፈርቶች ማሟላት እንዳለባቸው በጥቅሉ ያስቀምጣል። ከዛ ባሻገር የካርቴና ፕሮቶኮል በትልቁ ባዮዳይቨርሲቲ ወይም ለስነ ሕይወት ጥበቃ እንዲደረግ የሚያስቀምጣቸው አጠቃላይ የሆኑ ነገሮች አሉ። የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች አርጋ ዋሽኔ ለሰጠህን ማብራሪያ አመሰግናለሁ። አድማጮቻችን አሁን እንግዲህ ወደ ሙዚቃ ቃና ዝግጅታችን እናልፋለን። ቀደም ሲል ደሳሌ መኮንን የአሜሪካ ሀገረሰብ ጨዋታ ሙዚቃዎችን አዘጋጅቶ እንደሚጠባበቃችሁ ተናግሯል። መልካም መዝናኛ። እንግዲህ ወደዚያው እንለፍ። ትዙዬ አመሰግናለ አየር መስመሩን ስለለቀቅሽልኝ። ሰላም፣ ሰላም፣ ሰላም። ጤና ይስትልኝ የተከበራቸው የሙዚቃ ቃና አድማጮች እንደምንሰነበታችሁ፣ እንደምናመሻችው ለሳምንታ የክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁኝ። በነገራችን ላይ ትዙ፣ ቀደም ብለሽ አንቺ እንዳስተዋወቅሽው የዛሬ የሙዚቃ ቃና ፕሮግራም በሙሉ የሚያተኩረው በሀገረሰብ ዜማዎች ላይ ነው። ታዲያ ወደ ዜማዎቼ ከመሄዴ በፊት እስቲ አንቺ ልጠይቅሽ፣ አንቺ የምትወጂው የሀገረሰብ ዜማ ካለ አንቺ ለአድማጮች በመረሽው ዜማ ለምን የዛሬውን ፕሮግራም ብጀምር በጣም ደስ ይለኛል። ና እስቲ አንቺ ምትወጂ የሀገረሰብ ዜማ ካለት ዙ ደሳለኝ። በድንገት ነው የመጣህብኝ። እኔ ምወዳቸው የሀገረሰብ ጨዋታዎች በጣም ብዙ ናቸው። ግን ከተጫዋቾች ሁሉ ምወደው ኬኒ ሮጀርስን ነው። እና ዳሊ ፓርተን ኬኒ ሮጀርስ በጣም የተለያዩ ድምጻውያን አሉ። ከኬኒ ሮጀርስም የምወደው ሌዲ የሚለውን ሙዚቃውን ነው። ሌዲን ደሳሌኝ ትዚ ልህ እንደሆነ መጀመሪያ ላይነ ሪች ነበረ የደረሰው ኮሞዶርስ ከሚባለው የሙዚቃ ቡድን ጋራ በአስራ ዘጠኝ መቶ ሰባዎቹ ፍጻሜ የቡድን አባል ሆኖ ሲጫወት ሙዚቃውን የደረሰው እሱ ነው። ግን ኮሞዶርስ አልተቀበሉትም። እሱ ለኬኒ ራጀርስ ግጥሙን ሰጠ። ኬኒ ራጀርስ ከዘፈነው በኋላ እንደገና ላይነ ሪችም ተጫውቶታልና ምናልባት እንግዲህ ሁለቱም የመጫወት እድል አላቸው ማለት ነው። ዛሬ ደስ አለ በጣም እንጂ። በነገራችን ላይ እዚህ ሙዚቃ ቀና ፕሮግራም ላይ በየሳምንቱ ብትገኝ በጣም ደስ ይለኛል። ምክንያቱም ይህንን ዜማ መጀመሪያ ሌዲ ኬኒ ሮጀርስ እንደሚጫወተው አውቃለሁ። ላይኗ ሪቺ እንደውም እንደ ጻፈው አላቅም ነበርና፣ ይሄን መሳሰሉ እንደዚህ የሙዚቃ እውቀቶች ይችል ለምን አንዳንድ ጊዜ ቅዳሜ የቅዳሜ የስቱዲዮ አስራራት እንደዚህ ብቅ እያልሽ አታጋሪ ንም። እኔ እንግዲህ የቆየ ሙዚቃ ነው ማቀው፣ እሱ ነው ችግሩ። አንተ ዛሬ የአሜሪካ አገረሰብ ጨዋታ ነው ልታቀርብ ያሰብከውና ላይነ ሪቺ ደግሞ የአርኤንቢ ወይንም የሶል ሙዚቃ ተጫዋች ነው። ፕሮግራምህን አላበላሽ። በኬኒ ሮጀርስ ሙዚቃ ሌዲ የሚለውን ጀምርለት። I am yours. My love, there's so many ways I want to say I love you. Let me hold you in my arms forevermore. You For so many years I thought I'd never find you. You have come into my life. Assinou. ትዝታ በመረጠችልን ሌሪ በተሰኘው በኬኒ ሮጀርስ ዜማ ነው የምሽት ፕሮግራማችንን የጀመርነው። ትዙ ለምርጫሽ በጣም እናመሰግናለን። ምንም አይደለም። ደስ እኔ እንደውም ሀሳብ አለኝ። ምን እንዲ አበዛሽው ዛሬ የሙዚቃ ዝግጅት የንወሰድሽብኝ እንዳትለኝ ምንም አይደለም። ከዛም ደግሞ እንግዲህ አንተ ያሰብከው የአሜሪካ ሀገረሰብ ጨዋታ በሙሉ ልታቀርብ ነው ያሰብከው Adam Silindata Casno, Ian Musica, Rason, Nag, Armois, Afo, Lionel Richino, Benichautos, assume Lady Silly Job. Lady, I'm your knight and shining armor, and I love you. You have made me what I am, and I'm your My love, there's so many ways I want to say I love you. Let me hold you in my arms for evermore. Together, won't you believe in my song lady? For so many years I thought I'd never find you. You have come. And every morning, let me hear you whisper softly in my ear. ሌዲ የተሰኘውን የላዮነል ሪችን ዜማን ያደመጥ ያደመጥነው ትዝታ ለዜማ ምርጫሽ በድጋሚ አመሰግናለሁ። ቀጥዬ የማሰማቸው ዜማ ማይካይንድ ኦፍ ፓርቲ የተሰኘውን የጄሰን አልዲንን ዜማ ነው። Off to 68. I fired it up and let them horses sing a little pretty thing, a little tan leg towards a dream. But she's rocking them holy jeans. And baby, what you got going on Saturday? You know, words got it. It's gonna be a party out of town about half a mile. Four wheel drives and big mud tires. watching all these pretty things i get down in that dream. Just do your thing, give up your keys. Hell, I drive when you can stay with me, and then after a while, we stick away from the bonfire. Walk by the moonlight and down to the riverside, got you sipping on some moonshine. So, baby, if you're in the mood and you can settle for one night rodeo, you could be my tail leg, too. Find me in the back of a jacked up tailgate, sitting around watching all these pretty things. I get down in that Georgia Clay. and all these pretty things. ማይ ካይንድ ኦፍ ፓርቲ የተሰኘውን የጄሰን አልዲንን የሀገረ ሰብ ዜማ ነበር ያደመጥነው። በመቀጠል ደግሞ ሄር ፎር ኤ ጉድ ታይም የተሰኘውን የጆርጅ ስትሬይትን ዜማ እጋብዛችኋለሁ። Somebody done done me wrong. Don't think for a minute that I'm gonna sit around and sing some old sad song. Shot the hell with the red wine, pour me some moonshine. ሄር ፎር ጉድ ታይም እያለ የተጫወተልን ጆርጅ ስትሬት ነበር። ስፓርክስ ፍላይ የቴይለር ስዊፍትን ዜማ ነው ቀጥለን የምናደምጠው። ስፓርክስ ፍላይ የተሰኘውን የቴይለር ስዊፍትን የሀገረ ሰብ ዜማ ነበር እያደመጥን ነው። በመቀጠል ደግሞ ኬኒና ዶሊ ፓርተን በጋራ የሚጫወቱትን አይላንድ ኢን ዘ ስትሪም የተሰኘውን ዜማቸውን አሰማችኋለሁ። There was something. አይላንድ ኢንዱስትሪም ታዋቂዎቹ ኬኒ ሮጀርስ እና ዳሊ ፓርትን በጋራ የተጫወቱትን ዜማ ነበር ያደመጥነው። Going good, you got your hands up. You're rocking in my truck. You got the radio on. You're singing every song. I'm set on cruise control. I'm slowly losing hold of everything I've got. You're looking so damn hot and. the morning when it comes cause i know that the rising sun ain't no good for me cause you'll have to leave gonna make the most of every mile do anything to make your smile land on my lips get drunk on your kiss the clock on the dash says 3.35 there's plenty of gas and the night's still alive you got your hands up you're rocking in my truck Singing every song. I'm set on cruise control. I'm slowly losing hope of everything. Got your head. I don't want this night to end you look Brian and Zemana Brad now. God gave me you Elena Black Shelton Bamakatal I've been a walking heartache. I've made a mess of me. Person that I've been lately ain't who I wanna be, but you stay here right beside me and watch as the storm blows through, and I need you. God gave me you for the day. ሌት ጌቭ ሚ ዩ የብላክ ሸልተንን ዜማ ነበር እያድመጥ ነው። የተከበራቸው የሙዚቃ ቀን አድማጮች፣ ለዛሬ ያለኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ ዮጋነ ፍላይ በተሰኘው በኪት ኦርበን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። ቅድስ ሰለኝን ላመስግንና ማጠቃለያ ዜና ላሰማችሁ። የአልሻባቡ መሪ አህመድ አብዲ ጎዳኔ ከተገደለ በኋላ የሶማሊያ መንግስት የሀገሪቱን የጸጥታ ጥበቃ በከፍተኛ ተጠንቀቅ ላይ አድርጓል። የግብፅ የቀድሞ ፕሬዚደንት ሞሐመድ ሞርሲ ለቃታር ብሔራዊ ደህንነት ምስጢሮችን በማቀበል ተከሰሱ። የዩናይትድ ስቴትስ የእንደራሴዎች ምርጫ የፊታችን ህዳር እስኪካሄድ ቀደም ሲል አስበውት የነበረውን የኢሚግሬሽን ስርዓት ማሻሻያ ፕሬዚደንታዊ እርምጃ ለማዘግየት መወሰናቸውን ፕሬዚደንት ባራክ ኦባማ አስታወቁ። ያለፉት 54 ወራት ያለማቋረጥ በዩናይትድ የዩናይትድ የሥራ ዕድሎች የተፈጠሩበት እንደነበሩ ምክትል ፕሬዚደንት ጆ ባይደን ተናገሩ። ዜናው በቃ ጤና ይስጥልኝ። አድማጮቻችን በዝግጅቶቻችን ዘና እንዳላችሁ በመተማመን የዛሬውን እዚህ ላይ እናጠቃልላለን። ነገ እንደተለመደው ከምሽቱ ሶስት ሰዓት እንገናኛለን። የነገው ተረኛ ዝግጅት የወጣቶች ፕሮግራም መስታወት ነው። መከታተል አትዘንጉ። ከባልደረባዬ ደሳሌ መኮንንና ከተቀሩት ባልደረቦች ስም እሰናበታለሁ። ትዝታ በላቸው ነኝ። ደህና ደሩ።